የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 8 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። እነ አቶ በረከት ስምዖን ፈጣን የፍትህ አገልግሎት ለማግኘት ጠበቆቻቸው ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመታገዝ እንዲከራከሩላቸው ፍርድ ቤቱን ጠየቁ፣ ዘገባ ይኖረናል። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከፈረንሳይ ከፈረንሳይ ያገኘነውን ዜና በማስቀደም እንጀምር። የፓሪስ የሰዓት አደጋ አጥፊ ብርጌድ የኖተርዳም ካቴድራልን መዋቅር ከውድመት ማዳኑን አስታውቀ ከዓለም አስደማሚ ስነ ሕንፃ ናሙናዎች መካከል አንዱ የሆነው ካቴድራል ከጥፋት ለማዳን ለዘጠኝ ሰዓት ያክል የታገለው ብርጌዱ በካቴድራል ውስጥ ያሉ ዋና ዋና የኪነጥበብ ስራዎችን ሥራዎችን ለመታደግ መቻሉን አስታውቋል። የካቴድራሉ ልዩ ምልክት የሆኑት ሁለት ግዙፍ ማማዎችን በርብርቦ ያተረፈ ቢሆንም በ12ኛው ክፍለ ዘመን የተሠራው የካቴድራሉን ጣሪያ ግን እሳት እንደበላው አረጋግጠዋል። የኖተርዳም ካቴድራል በአውሮጳ ካሉ መስህቦች ሁሉ የላቀ የጎብኚዎች መናኸሪያ ነው። በየዓመቱ በሚሊዮኖች የሚቆጠሩ ሰዎች ይጎበኙታል። በእሳት የተያያዘበትን ምክንያት እስካሁን ያልታወቀ ሲሆን የፖሊስ የፓሪስ ፖሊስ ግን ሆን ተብሎ የተደረገ ነው ብሎ እንደማይጠረጥር አስታውቋል። ሁለት የዩናይትድ ስቴትስ የእንደራሴዎች ምክር ቤት ኮሚቴዎች በተለያዩ የገንዘብ ተቋማት ተወካዮች ከፕሬዚዳንት ትራምፕ ገንዘብ ነክ ጉዳዮች ጋር በተያያዘ ወደ ምክር ቤቱ ቀርበው እንዲያስረዱ አዘዙ። መጥሪያው ከተላከላቸው ተቋማት መካከል አንዱ ደች ባንክ የተሰኘው እውቅ ባንክ ነው። የኮሚቴዎች ሊቀመንበር ማክሲን ዋተርስ ተቋማቱ የተጠሩት የዩናይትድ ስቴትስ የፋይናንስ ስርዓት ህጋዊ ላልሆነ አላማ ውሎ እንደሆነ ለማጣራት አንገብጋቢ ጉዳይ በመሆኑ እንደሆነ ተናግረዋል። ኮሚቴው አብሮም ፕሬዚዳንት ትራምፕና አጋሮቻቸው ካልተገባው የፋይናንስ ስርዓት ጋር ተነካክተው እንደሆነ ለማጣራት ማቀዱን ፍንጭ ሰጥተዋል። በአውሮፓውያኑ በ2018 ዓ ምት ይፋ የተደረገ አንድ የፋይናንስ መዝገብ እንዳሳየው ትራምፕ ለደንች ባንክ አንድ መቶ ሰላሳ ሚሊየን ዶላር እዳ አለባቸው። እዳው ትራምፕ ኢንተርናሽናል ለተባለው ሆቴላቸው የዋለ መሆኑም በወቅቱ ተጠቅሷል። የደጅ ባንክ ተወካዮች ሕጉ በሚጠይቀው አግባብ አስፈላጊ መረጃዎችን ለመስጠት ዝግጁ መሆናቸውን አስታውቀዋል። በተመሳሳይ ሲቲ ግሩፕ፣ ጄፒ ሞርጋን እና ባንክ ኦፍ አሜሪካ የተሰኙ ተቋማት ምድሪያ እንደደረሳቸው ስለ ጉዳዩ የዘገበው ኒውዮርክ ታይምስ አስታውቋል። የፕሬዚዳንት ትራምፕ ጠበቆች በጉዳዩ ላይ እስካሁን ድረስ መልስ አልሰጡም። በዓለም ላይ በኩፍኝ በሽታ የሚጠቁ ሰዎች ቁጥር በአውሮፓውያኑ አዲስ ዓመት የመጀመሪያ ሶስት ወራት ብቻ በአራት እጥፍ መጨመሩን የዓለም የጤና ድርጅት አስታወቀ። ቅድመ መረጃዎችን እንደ ማጣቀሻነት ያቀረበው ድርጅቱ መቶ አስራ ሁለት ሺህ የሕክምና መዝገቦች ሰዎች ሊከላከሉት የሚችል ሆኖም በእጅጉ ተላላፊ በሆነው የኩፍኝ በሽታ ሳቢያ ተከፍተዋል። ድርጅቱ ሕፃናትን ሊገድል ወይንም አካል ጉዳተኛ ሊያደርግ የሚችለውን የኩፍኝ በሽታ ለመግታት የተሻለ የክትባት ሽፋን እንዲኖር ጥሪ አቀርበዋል። ናይጄሪያ በህገወጥ ወጥ የሰዎች ዝውውር ተጎጂ የሚሆኑ ሴቶችን ለማስተማር አዲስ ዘመቻ ጀመረች። ዘመቻው በሀገራቸው ውስጥ የተሳካላቸው ሴቶች አነቃቂ ታሪክ ላልሰሙ ማዳረስ ሲሆን መጠሪያው አልሸጥም የሚል የአማርኛ አቻ ትርጉም አለው። በዘመቻው መሰረት ሴቶች በሀገሪቱ የተለያዩ የቴሌቪዥንና ና ራዲዮ ጣቢያዎች ና የማስታወቂያ ሰሌዳዎች ላይ በመቅረብ ወደ አውሮፓ የመሰደድ ፍላጎታቸውን ትተው በሀገራቸው ውስጥ በመቅረጣቸው ህልምና ስኬቶቻቸውን እንዴት

እያጋሩ ይገኛሉ። የተባበሩት መንግስታት ድርጅት እንደሚመሰክረው በየአመቱ በሺዎች የሚቆጠሩ ናይጄሪያዊ ሴቶች አውሮፓ እንወስዳችኋለን፣ ስራ እናገናኛችኋለን በሚል ይታለላሉ። ሆኖም ያለሙት ይቅርና በእዳ መያዣነት እንዲያገለግሉ ይደረጋሉ። ለወሲብም በባሪያነት ይሸጣሉ። ናይጄሪያ ስለ ጉዳዩ ለማስተማር ብዙ ጊዜ አሰቃቂ ታሪኮችን ታዘወትር እንደነበር የሚናገሩት ሪቻርድ ሳንደል የተባሉ ዘመቻውን የሚደግፍ ባለፈው የእንግሊዝ ዓለም አቀፍ ተቋም ወኪል እንዲህ ያለው አዲስ አቀራረብ ማስፈለጉን ጠቁመዋል። ውጤታማ ስለመሆን አለመሆኑ ግን ለአሁኑ እርግጡን ለመናገር እንደሚከብድ አብረው አንስተዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እንለፍ። እነ አቶ በረከት ስምኦን ፈጣን የፍትህ አገልግሎት ለማግኘት ጠበቆቻቸው ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመታገዝ እንዲከራከሩላቸው ፍርድ ቤቱን ጠየቁ። አቃቢ ሕግ በእነ አቶ በረከት ስምኦን ላይ ዛሬ ክስ መስርቷል። ክሱም በጽሁፍ የቀረበው ለአማራ ጠቅላይ ፍርድ ቤት ነው። አስቴር ምስጋናው አጠር ያለ ዘገባ አድርሳናለች። ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት የኮርፖሬቱ የቀድሞ ከፍተኛ አመራር በነበሩት በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ አቃቢ ህግ ዛሬ ክስ መስርቷል። ክሱም ለአማራ ክልል ጠቅላይ ፍርድ ቤት በጽሁፍ ቀርቧል። ተከሳሾቹም አንድ ሺ ዘጠኝ ገጽ ያለው ዝርዝር ክስ የደረሰን ትላንት አመሻሹን አስራ አንድ ሰዓት ከሃምሳ አምስት ላይ በመሆኑ አንብበን መልስ ለመስጠት ጊዜ ያንሶናል። ተጨማሪ ጊዜ ይሰጠን ሲሉ ችሎቱን ጠይቀዋል። ጉዳያቸውን የሚከራከርላቸው ጠበቃ ከዚህ በፊት ቢያቆሙም በደረሰበት ወከባና እንግልት እንዳቋረጠባቸው ለችሎቱ የተናገሩትና አቶ በረከት አሁንም የሚከራከርላቸው ጠበቃ እንደሚፈልጉና ጠበቆቻቸውን ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመደገፍ ክርክሩን እንዲያካሂዱ ይህ ካልሆነ ደግሞ የሕግ ባለሙያ የምክር አገልግሎት እንዲፈቀድላቸው ችሎቱን ጠይቀዋል። አቃቤ ህግ በበኩሉ ተከሳሾቹ ያነሱት የጊዜ ቀጠሮ ትክክል መሆኑን አምኖ ተከሳሾቹ የሚያቆሟቸውን ጠበቆች ደህንነት የመጠበቅ ኃላፊነት የክልሉ መንግስት በመሆኑ ልዩ ከለላ ተሰጥቷቸው መከራከር እንዲችሉ መደረግ አለበት። በፕላዝማ ቴክኖሎጂ መከራከር ግን አስቸጋሪ ነው ብሏል። ግራቀኙን ያደመጠው ችሎትም ተከሳሾቹ በጠበቃ የመከራከር ህገ መንግስታዊ መብታቸው እንዲጠበቅ የክልሉ መንግስት በጠበቆች ላይ እንግልት እንዳይፈጸም ልዩ ጥበቃ እንዲደረግላቸው ትዕዛዝ ያስተላለፈ ሲሆን ይህ የማይተገበር ከሆነ በቀጣይ የህግ ባለሙያ የምክር አገልግሎት ድጋፍ ይመቻቻል ብሏል። የተከሳሾቹን የእምነት ክህደት ቃል ለመስማት ለመያዝ የ14/2/2011 ዓ ም ተለዋጭ ቀጠሮ በመያዝ ችሎቱ የዛሬ ውሎውን አጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። የአዲስ አበባ ባላደራ ምክር ቤት ባልደራስ በአዲስ አበባ ከተማ አስተዳደር ተጽዕኖ እየተደረገብኝ ነው ብሏል። ምክር ቤቱ ባለፈው ቅዳሜ ከቦሌና ቃቂ ክፍለ ከተማ ነዋሪዎች ጋር ሊያደርገው የነበረውን ስብሰባ በጸጥታ ስጋት ምክንያት መሰረዙን አስታውቋል። ግርማቸው ከበደ ስለ ጉዳዩ ቀጣዩን ዝርዝር ልኮልናል። የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ትላንት ባወጣው የጽሁፍ መግለጫ ከህዝብ የተሰጠውን ተልዕኮ ለማስፈጸም ላለፉት ሰላሳ አምስት ቀናት ሶስት ህዝባዊ ስብሰባዎችና አንድ ጋዜጣዊ መግለጫ ለመስጠት ሞክሮ ሁሉም በአዲስ አበባ መስተዳድር ተጽዕኖ ተደርጎባቸው ሁለቱን ለመሰረዝ መገደዱን አንዱ ጋዜጣዊ መግለጫም ቢሆን ክልከላ እንደተደረገበት አስታውቋል። ጋዜጣዊ መግለጫው የተከለከለው የምክር ቤቱን ሰብሳቢ ጋዜጠኛና የሰብአዊ መብት ተሟጋቹን እስክንድር ነጋ ደህንነት ለመጠበቅ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ለሀገር ውስጥ መገናኛ ብዙሃን መግለጻቸው ይታወሳል። ሆኖም የምክር ቤቱ ሰብሳቢ ጋዜጣዊ መግለጫው የተከለከለበት ምክንያት እንደማያሳምነው ከሁለት ሳምንት በፊት አስታውቆ ነበር። ይህ ሁሉ ህገ መንግስታዊ ህገ ወጥነት አግባብ እንዳልሆነ የምክር ቤቱ ሰብሳቢና የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ በተገናኙበት ጊዜ ተማምነው በቀጣይነት ምክንያትም መስተዳደሩ ከህገወጥ ተግባራቱ ተቆጥቦ ህዝባዊ ስብሰባዎችን ያለምንም ተጽዕኖ እንዲደረጉ ስምምነት ላይ ደርሰው ነበር ብሏል የምክር ቤቱ የጽሁፍ መግለጫ እንደ ምክር ቤቱ ከሆነ ይህ ስምምነት ባለፈው መጋቢት 30 2011 ዓ ም ተደርሶ በማግስቱ ለመስተዳደሩ በገባ ደብዳቤ ባለፈው ቅዳሜ ሚያዝያ 5 2011 ዓ ም መገናኛ በሚገኘው ኮከብ አዳራሽ የቦሌና ቃቂ ክፍለ ከተማ ነዋሪዎች ጋር ህዝባዊ ስብሰባ ለማድረግ እቅድ መያዙን ለዚህም የፖሊስ ጥበቃ እንዲደረግለት መጠየቁን በመግለጫው አስታውሷል። ሆኖም እስካለፈው አርብ ድረስ የመስተዳደሩ ምላሽ በመጥፋቱ ለምክትል ከንቲባው በአጭር የጽሁፍ መልእክት እንዲያውቁት አድርግ ያለው ነው ያለው የባላደራ ምክር ቤቱ በጽሁፍ መግለጫው። በመጨረሻም አርብ ዕለት በተሰጠ የቃል ምላሽ በህጉ መሰረት ስብሰባ ለማድረግ እንደማይከለከሉ፣ የፖሊስ ጥበቃ ለማድረግ ግን መስተዳደሩ ፈቃደኛ ለመሆኑን ምላሽ እንዳገኘም ምክር ቤቱ አስታውቋል። ምክር ቤቱ በጋዜጣዊ መግለጫው እንዳለው ከሆነ ስብሰባውን በራሱ ኃይል እያስጠበቀ ለማከናወን ወስኖ በቦታው ላይ የተገኘ ቢሆንም ስብሰባው ከመጀመሩ በፊት በመኪና ተጭነው የመጡ ኦሮሚኛ ተናጋሪ ናቸው ያላቸው ወጣቶች በቡድን በቡድን ተደራጅተው በአካባቢው ከመሰማራታቸው በላይ ወደ ስብሰባው አዳራሽ በመምጣት ሁከት ለመቀስቀስ ሞክረዋል ብሏል። ይህንን ለፖሊስ ብናሳውቅም በመጨረሻ ላይ ጥበቃ አይደረግላችሁም የሚል እጅግ አሳፋሪና ኃላፊነት የጎደለው ምላሽ ተሰጥቶናል ያለው ምክር ቤቱ በዚህ የጋጥ ወጦች ስልት ስብሰባ እንዳናደርግ በእጅ አዙር ጋሬጣ ተደቅኖብን ራሳችንን ለመከላከል በቂ ኃይል ቢኖረንም የህዝብን ደህንነትና የሀገርን ሰላም በማስቀደም ስብሰባውን ሰርዘናል ብሏል። ምክር ቤቱ ባወጣው የጽሁፍ መግለጫ እንዲህ አይነቱ ጋጥ ወጥ አካሄድ ለአዲስ አበባ ህዝብ ብቻ ሳይሆን በሀገር አቀፍ ደረጃ ለተጀመረው የዴሞክራሲ ሽግግር አደገኛ በመሆኑ አስቸኳይ የማስተካከያ እርምጃ እንዲወሰድ አጥብቀን እንጠይቃለንና ያለው ምክር ቤቱ በመግለጫው። ቪኦኤ በጉዳዩ ላይ ከትላንት ጀምሮ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ቢሞክርም ለጊዜው አልተሳካለትም። ምላሽ እንዳገኘን የምናቀርብ ይሆናል። እነ ጋዜጠኛ እስክንድር በሺዎች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር መጋቢት አንድ ቀን 2011 ዓ ም ባደረጉት ውይይት መጪው ምርጫ ተካሂዶ በህዝብ የተመረጡ አስተዳደሮች እስኪሰየሙ ድረስ በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድር እንዲቆም መጠየቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከየትግራይ ክልል ብሔራዊ መንግስት በቀይ ባህር ላይ ለደረሰው የጀልባ መስጠም አደጋ ከአርባ የሚበልጡ ወደ ሳውዲ አረቢያና የመን ሲያመሩ የነበሩ ኢትዮጵያውያን ህይወት በማለፉ የተሰማውን ሐዘን ገልጿል። የመስጠም አደጋው የደረሰው ከትግራይ ክልል አጽቢና ወንበርታ አካባቢ ተነስተው በቀይ ባህር ወደ የመንና ሳውዲ አረቢያ ለማቅናት በጀልባ ሲጓዙ እንደሆነም ገልጿል። ዘጋቢያችን አለም ፍስሃዬ ከመቀሌ በተከታዩ ዘገባ ሁኔታውን ይዳስሰዋል። ከስምንት ቀበሌዎች የአጥ ወንበርታ ወረዳ አርባ አንድ ወጣቶች በህገ ወጥ ስደት ወደ አረብ አገር ሲሄዱ ህይወታቸው ማለፉ የወረዳው ኮሚኒኬሽን ጽሕፈት ቤት ምክትል ኃላፊ መምህር ገብረ መድህን ገብረ እግዚአብሔር ገልጸዋል። እንደ መምህር ገብረ መድህን ማብራሪያ መጋቢት 292011 ዓ.ም መድረሱንና ሁሉም ወጣቶች ሲሆኑ አብዛኛዎቹ ሴቶች መሆናቸውን ገልጸዋል። ይህ ችግር ያጋጠመ ጀልባዋ ከመጠን በላይ በመጫንዋ ወጣቶቹ ሰለባ እንዲሆኑ ወደ ህገወጥ ስደት ከሚያነሳሷቸው ነገሮች ራጥነት በአቋራጭ ለመለወጥ መፈለጋቸው መሆኑን መምህር ገብረ መድህን አክለው ገልጸዋል። የዚህ ሰለባ ከሆኑ ወላጆች አንዱ አቶ መብራቱ መዝገበ ናቸው። አቶ መብራቱ ጊደይ የሚባል የሃያ ስድስት ዓመት ልጃቸው በህገወጥ ስደት ምክንያት ልጃቸው ማጣታቸውን ይናገራሉ። እንደ አቶ መብራቱ ማብራሪያ ጊደይ መጋቢት 1912 ዓ ም ከአጥ ተነስቶ ወደ መቀደም መሄዱን ለስራ ፍለጋ መሄዱን አቶ ምሁራት ይናገራሉ። መርዶው በቤተሰብ እንደተነገራቸውና ሁኔታው ገና ያላጣሩ መሆኑን አክለው ተናግረዋል። ሌላው የሕገወጥ ስደት ሰለባ የ21 ዓመት ዕድሜ ወጣት ንጉሴ ገብረሃንስ ይባላል። እንደ የንጉሴ ወንድም ከላይ ገብረስላሴ አገላለጽ ወንድሙ ለስራ ፍለጋ ከጥቂት ቀናት በፊት ወደ አረብ አገር ብሎ መሄዱን እንደማያውቅ ይናገራል። አሁን ይህ መርዶ በቤተሰብ እየተነገረ ነው። ገና ሁለተኛ ቀናችን ነው። በአንድ ወረዳ በአንድ ጊዜ በህገወጥ ስደት 41 ወጣቶች ህይወታቸውን ማለፉ የኮሚኒኬሽን ጽህፈት ቤት ምክትል ኃላፊ መምህር ገብረ መድን ማዘናቸውን በመግለጽ ለቤተሰቦች መጥናናት ተመኝተዋል። አለም ፍስሃ ከመቀለ የደቡብ ወሎ ዞን በዞኑ ሊከሰቱ የሚችሉ የጸጥታ ስጋቶችን ለመከላከል አስፈላጊውን ቅድመ ዝግጅት እያደረገ መሆኑን በዚህ ሰሞን በዚህ ሰሞን የአስተዳደርና ጸጥታ ጉዳዮች መምሪያውን ተጠቅሞ አስታውቋል። መስፍን አራጊ ስለ ጉዳዩ በዝርዝር ይነግረናል። የዞኑ አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ቆያቸው አያሌው በቅርቡ በኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች የሰው ሕይወት የቀጠፈውን ግጭት ያወግዛሉ። በአጎራባሽ ዞኖች የነበረው ችግር ወደ ማፋሳሽ እውነት ለመነጋገር በሰው ልጅ አይምሮ የማይታሰብ ትክክል ያልሆኑ ተግባሮች ናቸው። የነበረው ይህ ግጭት አድማሱን አስፍቶ ወደ ደቡብ ወሎ ዞን እንዳይሸጋገር የተጠናከረ የቅድመ መከላከል ስራ እየተሰራ መሆኑን ነው የሚያስረዱት። መጀመሪያ ህብረተሰቡ የአካባቢውን ሰላም በማስጠበቅ ተባብሮ ምን መስራት እንዳለበት፣ በተለይ ወጣቱ ትልቅ ኃይል ነው። ይሄ ሀይል ይሄ ኃይል የአካባቢውን ሰላም ራሱ መጠበቅ አለበት ለሰላም እንቅፋት የሆኑ ችግሮችን በራሱ እያረመ መሄድ መቻል አለበትና ለዚህ ሰፊ የሆነ ግንዛቤ እንዲኖር የውይይት መድረኮች ያዘጋጀንበት ሁኔታ ነው ያለው። እንደ ኃላፊው በዞኑ የጸጥታ ስጋትና የግጭት ምንጭ ሊሆኑ ይችላሉ ተብለው ስድስት ወረዳዎች ተለይተዋል። በእነዚህ አካባቢዎች ምን እየተሰራ ነው? ምን ሰራ ታስቧል? አሁን ካለ ተጨባጭ ሁኔታ ከአጎራባች አካባቢ ጋር የሚደረጉ ውይይቶች አሉ። በሌላ መልኩ በአካባቢው ጸጉረ ልውጥ የሆኑ ሌላ አጀንዳ ይዘው የሚንቀሳቀሱ አካላትን በቅርበት እየተከታተል፣ እዛ አካባቢ ያለ የፀጥታ ኃይል ስራው እንዲሰራ በግልጽ ተነጋግረናል። የታጠቁ ኃይል የሚንቀሳቀሱባቸው አካባቢዎች አሉ። እነዚያ ኃይል ወደ እኛ ቀጠና ገብተው አደጋ እንዳይደርሱ በዚህ አካባቢ ላይ ጠንካራ የሆነ ኃይል የማሰማራት ስራ እየተሰራ ያለበት ሁኔታ ነው። ኦሮሞ ብሔረሰብ አስተዳደር ሲሆን ዳዋ ሀረዋ፣ ሰሜን ሸዋ ዞን ላይ አጣዬና ማጀቴ አካባቢ ላይ የተከሰተው ችግር ሰራዊት ፈጥኖ መድረስ ቢችል ኖሮ፣ ከዚያም ባሻገር በቂ ሰራዊት ቢኖር ኖሮ ይህንን ችግር የሰፋ አይሆንም ነበር የሚል አስተያየት የሚሰጡ አሉ እና ምናልባትም እንዲህ አይነት ችግር ቢቀሰቀስ ምን ያህል አስተማማኝ አቅም አላቸው? እኛ መጀመሪያ አስተማማኝ አቅም የምንለው የአካባቢውን ህዝብ ነው። አሁን ካለው ተጨባጭ ሁኔታ በሰራ ነው ስራ ይህ ኃይል በቀላሉ ሊበተን የማይችል የአካባቢው ሰላም ሊያስጠብቅ የሚችል ኃይል እንደሆነ ነው ያለን ግንዛቤ። ከዚህ ጎን ለጎን ግን እንደ ደቡብ ወሎ በቂ የጸጥታ ኃይል ነው ያለው ወረዳ ላይ በት የራሱ ኮማንድ ፖስት ይኖረዋል። የጸጥታ ስራዎችን የሚሰራ ወጣቶችን የሚያስተባብር ችግር ካለ ደግሞ አስቸኳይ ስምርት መስጠት የሚችል የጸጥታ ኃይልም እንዲሰማራ ነው እያደረግ ነው። ያለ ጥብቅ አላማ ያላቸው አካላት በተለይ ሃይማኖትን ብሔረንና የፖለቲካ ልዩነትን መሰረት በማድረግ በህዝቡ መሀል አለመተማመን እንዲሰፍን ግጭት እንዲከሰት እያደረጉ መሆናቸውን ይናገራሉ ኃላፊው ሙስሊምና ክርስቲያን ተቻችሎ በብዙ መልኩ የሚኖርበት ዞን ነው። የጥፋት ኃይሎች ይህን ተቻችሎ የሚኖር ህብረተሰብን ለመነጠል ሰፊ እንቅስቃሴ ያደርጋል ያደርጋሉ በነዚህ አጀንዳዎች ላይ የተመስርተ የሚንቀሳቀሱ አካላትን የህግ የበላይነት ለማስከበር የጀመርናቸው ናቸው ስራዎች አሉ። አንዳንድ ቦታ ላይ እንደውም በህግ ጭምር ምርመራ እየተደረገባቸው ያሉ አካላሉ። በሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ሕይወት መጥፋቱን አካል መጉደሉንና ንብረት መውደሙን አስመልክተን የዜና ሽፋን መስጠታችን ይታወቃል። በወቅቱ የአካባቢው ነዋሪዎች በስፋት ሲያነሷቸው ከነበሩት ቅሬታዎች ውስጥ አንዱ ህገወጥ የጦር መሳሪያ ዝውውር ሲካሄድ የሚመለከተው አካል በዝምታ ማለፉ ጉዳቱን የከፋ አድርጎታል የሚል ነበር። ፖሊስ በተለይ ህገወጥ መሳሪያን በመቆጣጠር ረገድ ምን ያህል እየተንቀሳቀሰ ይሆን? በደቡብ ወሎ ዞን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር እያለለት ዘቀየ፤ ያው ችግሩ ቀድሞ የተከሰተው ከሚሴ አካባቢ ስለነበረ ከሚሴ ደግሞ ለእኛ ለኮምቦልቻ ቅርብ ስለነበረ ይህ ችግር ወደ ከተማችን እንዳይመጣ ከባቲ አካባቢም ያሉ አንድ ምልክቶች ስለነበሩ በአካባቢው ያለው የአድማስተና ፖሊስ መጨረሽ ሽምቅ ፖሊስ ሁሉም የአካባቢው ሚሊሻ በመቀናጀት አቃላይ የፍተሻ የአካባቢው ማህበረሰብ የአካባቢውን ወጣቶች በማደራጀት ከህብረተሰቡ ጎን ቆሞ ይህ ችግሩ ወደ ከተማ ውስጥ እንዳይገባ ከፍተኛ ጥንቃቄ በማድረግ እና ይህንኑ ስራ ሌት ተቀን እየሰራ ነው ያለው። በተለይ ጸረ ሰላም ኃይሉ የሃይማኖት ተቋማትን ኢላማ አድርጎ የመንቀሳቀስ ምልክቶች ስለተስተዋሉበት በእነዚህ ተቋማት ላይ ጥብቅ ጥበቃ እየተደረገ መሆኑን አስታውቀዋል። በጸጥታ መዋቅሩ የሃይማኖት አባቶች በስፋት ይህን ስራ እየሰሩ ነው ያሉት የሀገር ሽማግሌዎች፣ ወጣቶች ይህንኑ አሁን ተቀናይተን የምንሰራውን ስራ አጠናክሮ እንዲቀጥል ነው ለህብረተሰቡ መመር አሁን እያለው ያው ወደ አስተማማኝ የመምጣት ሁኔታዎች አሉ። ኮምቦልቻ አስተዳደር ጸጥታ አካላት በቅርቡ ስምንት መቶ ሰማንያ የክላሽንኮቭ ጥይት በህገ ወጥ መልኩ ከባቲ ወደ ከሚሴ ሲጓጓዝ በቁጥጥር ስር መዋላቸው ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። የፓሪስ እሳት አደጋ አጥፊ ብርጌድ የኖተርዳም ካቴድራል መዋቅር ከውድመት ማዳኑን አስታውቋል። ከዓለም አስደማሚ የስነ ህንጻ ናሙናዎች መካከል አንዱ የሆነውን ካቴድራል ከጥፋት ለማዳን ለዘጠኝ ሰዓታት ያህል የታገለው ብርጌዱ በካቴድራል ውስጥ ያሉ ዋና ዋና የኪነ ጥበብ ስራዎችን ለመታደግ መቻሉን አስታውቋል። የቪዮ ዘጋቢዎቻችን ከተለያየ ከቦታው ያጠናቀሩትን ዘገባ ቆንጅታየ አጠራ ድርጋታ አስደምጠናለች። የእሳት አደጋ ሰራተኞች ካቴድራሉ ውስጥ ረመጥ ሊኖር ይችላል ያሏቸውን ቦታዎች ዛሬ ሲነጋጋም ጭምር እየተዘዋወሩ ውሃ ሲረጩ ቆይተዋል። ቀደም ብሎ በከባዱ ሲንቦገቦግ ይታይ የነበረው ነበልባል የካቴድራሉን ሰማይ ጠቀስ ቅስት ደርምሶታል። ትናንት ማታ ነበልባሉ ከጠፋ ከሰዓታት በኋላም ብዛት ያለው ሕዝብ ካቴድራሉ ደጃፍ ተኮልኩሎ በሀዘን ሲያስተውል፣ ሲዘምር፣ ሲጸለይ አምሽቷል። የፓሪስ ነዋሪዋ ካሮሊን ጁሊየን አንዷ ናቸው። እኛ ዛሬ እንዲሁ እንደ ሀገር ብቻ ሳይሆን ለነፍስ እንዳደረ ህዝብ ሆነን መቆም ያለብን ይመስለኛል። ዛሬ ኤማኑዌል ማክሮን ንግግር ማድረግ ያልቻሉት እኛ እንደ ህዝብ መናገር ስላለብን ይመስለኛል። ፕሬዝደንቱ ማክሮን ታዲያ ወደ እኩለ ሌሊቱ ላይ ንግግር አደረጉ። ከባድ ጉዳት የደረሰበትን ይህንን የፓሪስ ታሪካዊ ስፍራ ለመጠገን ዓለም አቀፉ ማህበረሰብ እርዳታ እንዲሰጥም ተማጽኖ አቀረቡ። ዛሬ በጽሞና ለነግራችሁ የምፈልገው ይህን ካቴድራል ሁላችንም አንድ ላይ ሆነን መልሰን እንገነባዋለን። ይህ የፈረንሳይ መጻይ ዕጣ አካል እና ለመጪዎቹ ዓመታት ፕሮጀክታችን ይሆናል። እኔ ለዚህ ቁርጠኛ ነኝ። ከነገ ጀምረን ለኖትረዳም ጥገና አገር አቀፍና ከአገር ውጪም የሚዘልቅ የመዋጮ ስብሰባ ዘመቻ ይጀመራል። ታላላቅ የሆኑ አዋቂዎች እንዲያግዙን ተማጽኖ እናቀርባለን። ብዙዎች አስተዋጽኦ ያደርጋሉ። ካቴድራሉን መልሰን እንገነባዋለን። ኖትረዳም እንደ ገና ይገነባል ምክንያቱም የፈረንሳይ ሕዝብ የሚጠብቀው ለታሪካችንም የሚገባው በመሆኑ። የፓሪስን ነዋሪዎች የደረሰውን ባለማመን በከፍተኛ ድንጋጤ ክው ያደረጋቸውን ያን ቃጠሎ ለማጥፋት ከተሰማሩት በመቶዎች የተቆጠሩ የእሳት አደጋ ሰራተኞች መካከል ቢያንስ አንዱ ከባድ ጉዳት ደርሶበታል። የቀድሞውን የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማን ጨምሮ በርካታ የዓለም መሪዎች ፈረንሳይ በዚህ ቃጠሎ ከደረሰባት ጉዳት እንድታገግም አብረዋት እንደሚቆሙ ገልጸዋል። ፓሪስ ጉብኝት ላይ የነበሩት ኢኳዶራዊት ሲንዲ ኦርቴጋ ሀዘናቸውን እንዲህ ሲሉ ገልጸዋል። በጣም አሳዛኝ ነገር ነው የደረሰው። ከ356 ዓመታት በላይ ዕድሜ ያለው ታሪክ ነው በእሳት የጋየው። ከሊዮናርዶ ዳቬንቺ ልደት ጋር መገጣጠሙ ደግሞ ይበልጡን ያሳዝናል አንድ ዓለም አቀፍ ቅርስና የስነ ህንፃ ታሪክ ነው ዛሬ ያከተመው። መላውን ዓለም የሚያሳዝን ጉዳት ነው የደረሰው። ኖትረዳም ካቴድራል መጠነ ሰፊ እድሳት ላይ የነበረ ሲሆን የእሳት አደጋ መስሪያ ቤቶችም ቃጠሎው ከጥገና ስራው ጋር የተያያዘ ሊሆን እንደሚችል ጠቁመዋል። የሀገሪቱ አቃቢያን ሕግ ለጊዜው ቃጠሎ ስራዬ ተብሎ በተንኮል የተለኮሰ ሳይሆን አጋጣሚ የእሳት አደጋ ተደርጎ የተያዘ መሆኑን ነው ያመለከቱት። ቀጣዩ ዘገባ ወደ ደቡብ የኢትዮጵያ ክፍል ይወስደናል። የፌዴራል መንግስቱ ለጌዲዮ ቀውስ ግልጽና ዘላቂ መፍትሄ እንዲሰጥ የጌዲዮ ምሁራን ማሳሰባቸውን በቀጣዩ ዘገባው ዮናታን ዘብዴዎስ ይነግረናል። ወደ ዘገባው እንሻገር። ይህም ህብረተሰብ ተመጽዋች ማድረጋችን አጭርም ብቻ ሳይሆን ዘላቂ ክራይሲስ የሚያመጣ ጉዳይ ስለሆነ አሁንም ፍትፊታችን ላይ ያንዣበበውን የዝናቡን ወቅት መሰረት ያደረገ የተጠና ስራ ሊሰራ ይገባል። ይሄ እርዳታ በዚህ ልክ አይቀጥልም፣ የሀገርም አቅም በዚያ ልክ አይቀጥልም። ስለዚህ እነሱን መልሶ ማቋቋም ላይ የመጀመሪያው ትልቁ እርምጃ ሊወሰድ ይገባል። መንግስትን ከዚህ በላይ አንገት የሚያስደፋ ወረርሽኞች ለመነሳት እጅግ በቂ ምክንያቶች አሉ። የፌዴራል የኦሮሚያ፣ የደቡብ ኢትዮጵያ እንዲሁም የግዲኦ ዞን መንግስት ዜጎችን የመንቀሳቀስ ሀብት የማፍራት እንዲሁም በፈለጉበት አካባቢ ማይክሮሶፍት በመንፈግ ሲቪሎችን የገደሉ ያፈናቀሉና ሀብት ንብረታቸውን ያወደሙ ግለሰቦችን በሕግ ጥላ ስር እንዲያውሉም አበክረው ጠይቋል። የማህበሩ ሰብሳቢ መህምር ክብሩ ማሞም። ዜጎቻችን ላይ የሚደርሰው ስቃይ ለመቀነስ በተለይም የፌዴራል መንግስት በቂ ሀብት ለተፈናቃዮች ሊመድብ ይገባል በሌሎች ቦታ ላይ ያሉ ተፈናቃዮችን ስናይ ሀብት ተመድቦላቸው መልሰው እንዲቋቋሙ እየተደረገ ነው። በእኛ ኬዝ ግን የተመደበ ሀብት የለም። ይህን ህዝብ ለማቋቋም አልተመደበልንም። አሁን ህዝባችን በጊዜያዊነት ተጠልለው የሚገኝበት ቦታና ሁኔታ በፍጹም የማይመች እጅግ አሳዛኝ ቅስምን የሚሰብር የምግብ የውሃ፣ የመኝታ፣ የመጸዳጃ ቤት አቅርቦት በቅጡ በሌለበት የሰቆቃ ህይወት እየገፋ ይገኛል። በዚህ ወቅትም ምሁራን ዜጎችን ከእንደዚህ አይነት ችግር ውስጥ ለማውጣት በሚደረገው ጥረት ውስጥ የበኩላቸው ሚና ሊወጡ ይገባል ብሏል። ሁሉም ወደ ራሱ በመሳብ ነገሮችን እየወጠረ ባለበት በአሁኑ ወቅት ምሁሩ የማርገብና የአንድነትን ስራዎች በመስራት ለውጡ መንገዱን ሳይስት እንዲጓዝ ከዝምታ በመውጣት ሳይማር ያስተማረውን ህብረተሰብ የማገዝ ግዴታ አለን። የገዲኦ ህዝብ መፈናቀልና ረሃብን በተመለከተ በመንግስት የተሰጠው መግለጫ በህዝቡ ላይ ከፍተኛ የሞራል ጉዳት እያደረሰ በመሆኑ ማስተባበያ ሊሰጥበት ይገባል ብለዋል። የገዲኦ ተፈናቃዮች አሁንም ችግር ላይ እንደሚገኙ የገለጹት የገዲኦ ዞን አስተዳዳሪ አቶ ገዙ አሰፋ እስካሁን ድጋፉ የተደረገ ቢሆንም ከተፈናቃዮች መጠን ጋር ሲነጻጸር በቂ ባለመሆኑ በቀጣይ ተጠናክሮ እንዲቀጥል ነው ጠየቁት። በተከታታይ ስድስት ወራት ችግሩን ባለመፈታቱ ለከፍተኛ ረሃብ በመጋለጣቸው እና እንዲሁም ደግሞ የተለያዩ ገፊ ምክንያቶች በውስጥ በመኖራቸው ወንድሞቻችን በየካቲት ወር መጀመሪያ ጀምሮ ወደ ገደብ ወረዳ ተመልሰው መምጣት ችለዋል። በዚህም ምክንያት በርካታ ወገኖቻችን ለረሃብና ለችግር እንዲሁም ደግሞ ለማረፊያ ችግር መጋለጣቸው እውን ነው። ስለሆነም ይህን ችግር በጊዜያዊነት ለመፍታት መላ ኢትዮጵያውያን ከዳር እስከ ዳር በመንቀሳቀስ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ደግሞ የፌዴራል መንግስቱም በተቻለው መጠን ችግሩን ለመፍታት ጊዜያዊ የሰብአዊ ድጋፍ አቅርቦት ማቅረብ የተጀመረ ቢሆንም አሁን እየቀረበ ያለውም ሰብአዊ ድጋፍ ቢሆን በቂ ባለመሆኑ በቀጣይ ትኩረት በመስጠት ከገደብ ወረዳ ውጭ በተለያዩ ወረዳዎች ያሉ ወገኖቻችንንም ከረሃብ ለመታደግ ትኩረት ተሰጥቶ ሊሰራበት እንደሚገባው አስምሬ ላስቀምጥ እወዳለሁ። ተጨማሪ 364ሺ ዜጎች ተጨማሪ ድጋፍ እንደሚያስፈልጋቸውም ተናግሯል። የብሔራዊ አደጋ ስጋት ስራ አመራር የሕዝብ ግንኙነት ዳይሬክተሮች ዳይሬክተር አቶ ደበበ ዘውዴ ለቋሚ ተረጂዎችና በጸጥታ ችግር ምክንያት ከኋላ ተፈናቅለው የመጡ ዜጎች ድጋፍ የተደረገላቸው እየተደረገላቸው መሆኑ ተናግሯል። የዜጎችን ደኝነት በማስጠበቅ ችግሩን በዘላቂነት ለመፍታትም ከፍተኛ ጥረት እየተደረገ መሆኑን ነው በስልክ ለአሜሪካ ድምጽ ራዲዮ የገለጹት። ቋሚ ተረጂዎች ሁለት መቶ ስምንት ሺህ ሁለት መቶ ሰባ አምስት ናቸው። ከነዚህ ሌላ በመጋቢት አንድና በመጋቢት ሶስት መቶ ሶስት ሺህ ሁለት መቶ አንድ ሰዎች ተፈናቅለዋል። እነዚህ ተደምረው ያሉቱ ናቸው። አሁን ተፈናቃይ ሆነው እየተረዱ ያሉት ሁለተኛውን ደግሞ ይሄ የበልግ አስፈላጊውን የሆነ ተፈናቅለው ያሉትን ወደ ቀያቸው መለስ የተለያዩ ስራዎች እየተሰሩ ናቸው። አንደኛው ያው የምግብና ምግብ ያሉን ድጋፎችን ማቅረብ ነው። ሁለተኛው የአካባቢውን ጸጥታና ደህንነት በመጠበቅ ህዝብ ለህዝብ ግንኙነቱን ስራ በማጠናከር ሰዎች ወደ ቀያቸው እንዲመለሱ ማድረግ ከዚህም አንፃር በቅርብ ጊዜ ውስጥ በተለይ በሰላም ሚኒስቴር በተቋቋመው የተለያዩ ቡድኖች ስራዎች እየተሰሩ ናቸው። በዲላና ገደብ ከተማ ማዕከል በማቋቋም እርዳታውን በተቀናጀ ሁኔታ ለማድረስ እየተሰራ ይገኛል ያሉትም ቀውሱ ባስከትለው ልክ ትኩረት አልተሰጠም ለተባለው ስም መንግስት ራሱ ከሚያደርገው ድጋፍ በተጨማሪ የተለያዩ ረጀድ ድርጅቶችን በማቀናጀት እየሰራ ነው ብለው ከቤታቸው ወጥቶ ከተፈናቃዮች ጋር ተቀላቅሏል የተባሉትንም የመለየት ስራ እየተከናወነ እንደሆነም አቶ ደብበ ጠቁመዋል። የዞኑ መረጃ የተፈናቀሉ ዜጎችን ከ500 ሺህ በላይ ሲያደርስ የብሔራዊ አደጋ ስጋት ስራ አመራር ደግሞ 311476 ዜጎች ተፈናቅለው እርዳታ የተደረገላቸው መሆኑን ይገልጻል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም que tem a luz de baqui Fiquei de metin no Hat I'm be able to እንግዲህ ሀብታሙ፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ለሙዚቃ ምርጫው አመሰግናለሁ። አንቺ ቆንጆ ሙዚቃ መርተሻል። አድማጮች የሚወደዱት ይመስለኛል። ለስንብት ነው ለጥበቃ ነው የሚሆነው የሙዚቃ ? ለማንኛውም ለሁለቱም ይሆናል። ሚካኤል በላይነት መጪ እንደው በጣም ልብ ነኪ ነው፣ ቆንጆ ሙዚቃ ነው። እኛ ነገ እንመጣለን። ዛሬ ግን በዚሁ እንሰናበታለን። በፌስቡክ አት ቪኦ ይሄ አምሃሪክ በትዊተር እንዲሁ Hashtag Gabina Böyle'yi de unuttuk ama bir Ben afku tışı Bayniş